የባህል መድረክ ያው ከሀገር ከወጡ መቼም ተስማምተውታል ለማለት ትንሽ ያስቸግራል። ለምን ብዙ ነገር የለመድሻቸው ነገሮች በሀገር ቤት ይኖራሉ። ያደግሽበት ይሄ ግርግሩ ሁሉም ነገር እዚህ ስትመጪ በስደት ዓለም አታገኘውም እና አዲስ አይነት ህይወትን ነው የምትለማመጂውም የምትኖሪውም። በዛ ውስጥ እንግዲህ የእኔ መደበቂያ መጽሐፍቶች ሆነዋል ማለት ነው። ለመደሰት፣ ለመዝናናት፣ ለመቆዘም በባዕድ ሀገር ሆኜ ሀገሬን፣ ቤተሰቤን ባልንጀሮችን ሁሉ ስናፍቅ መሸሸጊያ ይለዋል መጽሐፍን። የወደደውን መጽሐፍ ደራሲውን ጠይቆ ነው የሚያነባው ፈቃድ ካገኘ። እንዴት ደግሞ መጽሐፍን ገዝቶ አሊያም ከባልንጀራ አለፍ ሲል ከቤተ መጽሐፍ ተውሶ ማንበብ ነው እንጂ ደራሲን መጠየቅ ያስፈልጋል ትሉ ይሆናል። አዎ መጀመሪያ ፈቃድ ይጠይቃል። ጤና ይስጥልኝ አድማጮች እንደምኑ አላችሁ። ወጣት ኢዮብ ዮሐንስ ይባላል። ወደ ጀርመን ከመጣ ወደ አራት ዓመት እንደሆነው ይናገራል። በማህበራዊ መገናኛ ዘዴዎች በተለይ በፌስቡክና በዩቲዩብ በመጽሐፍ ንባብ ትረካው ይታወቃል። ወጣት ኢዮብ መጽሐፍን ማንበብ ባህል ማድረግ አዋቂ ያደርጋል፣ ብሎም ከብዙ አልባሌ ነገሮች ይቆጥባል ሲል ይመክራል። በደቡባዊ ጀርመን አቅጣጫ ባቫሪያ ግዛት ውስጥ በምትገኘው ቮልስቡርግ ከተማ ነዋሪ የሆነው ወጣትየው ዮናስ መጽሐፍን ማንበብ የጀመረው ከልጅነቱ ቢሆንም አሁን አሁን ግን በተለይ ወደ ጀርመን ከመጣ ወዲህ በጣም ብዙ መጽሐፍትን ከማንበቡ የተነሳ ከአገር ቤት እንዳራቀ ሁሉ እንደሚሰማው ይናገራል። ድሮም ከልጅነቴም መጽሐፎች አነባለሁ፣ ግን አሁን ባለኝ ትርፍ ጊዜ መጽሐፎችን አነባለሁ። ጓደኞቼ መጽሐፎች ናቸው ማለት ነው። ብዙም ከአገር ቤት እንዳለ የ የአዲስ አበባ ልጅ እንደሆነ የሚናገረው ወጣት ኢዮብ በአሁን ወቅት በጀርመን ቋንቋ ይማራል። ትንሽ ስራም ይሰራል። በትርፍ ጊዜው ደግሞ ምርጥ ያላቸውን መጽሐፍቶች በመተረክ በማህበራዊ መገናኛ ዘዴዎች ለአድማጭ በትረካ መልክ ያቀርባል። ኢዮብ ዮናስ መጽሐፍን በትረካ መልክ የማንበብ ፍቅርን ያገኘው እዚህ ጀርመን ከመጣ ይሆን? እንግዲህ ይሄኛው ረጅም ነው ታሪኩ። እሱም ምንድን ነው የማንበብ ፍላጎቱና እንትኑ የነበረኝ ከድሮም ሆኖ ከልጅነቴ፣ ግን ቤተ ክርስቲያን አካባቢ ነበረ ብዙ ጊዜ ሰንበት ትምህርት ቤት የሚባል በሀገር ቤት ማለት ነው። እና ቅዳሜና እሁድ እንደዚህ ኪነጥበባዊ ነገሮች ሰንበት ትምህርት ቤት ውስጥ ይቀርባል እና ያን ጊዜ ማለት ነው ሰው አስራ አራት ሰዓት አሁን በኢትዮጵያ ስምንት ሰዓት ሰባት ሰዓት ቤተ ክርስቲያን አይመጣም። ለምን ቅዳሜና እሁድ የመቶ ሀያ ምናምን አለ እና ሰው ቤተ ክርስቲያን እንዲመጣ ምን እናድርግ በሚለው እንትን ስንል ያው አሁን አርቲስቶች የሆኑ ምናምን ያን ጊዜ አርቲስት ሳይሆኑ ማለት ነው ከሰንበት ትምህርት ቤት የወጡ ብዙ ልጆች ነበሩ። እና መቶ ሀያን ለምን ወደ ቤተ ክርስቲያን ሰንበት ትምህርት ቤት ውስጥ ያንን ፕሮግራም በመንፈሳዊ ነገር ለምንድነው ነው የማናቀርበው ዜና ትረካ እንደዚህ እንደዚህ በሚለው ተጀመረና፣ እዛኔ የጀመርኩት ጥሩ ነበረ ማለት ነው እንትኔ ከዛ በኋላ ተያይዞ ከልጅነት የሚነበረ ስለሆነ ማንበብ ኖርማሊ፣ አገር ቤትም እያለው አሁን እንደዚህ ሪከርድ እያደረኩ አስቀምጥ ነበር፣ ዝም ጥዬ በካሴ። አሁን እዚህ ስመጣ ደግሞ ሶሻል ሚዲያውን ሳየው፣ የሰዎች የተለያየ አጠቃቀም ነው የሚጠቀሙት። እንዴ ለምን ሰዎች እንዲያዳምጡ እንደዚህ አላደርግም በሚለው ጀመርኩ፣ እንደ ቀልድ ማለት ነው። አሁን ብዙ ሰዎች ይከታተሉታል። መጽሐፍቶችን እተርካለሁኝ፣ ረጃጅም ልብወለድ መጽሐፎች። ሌላው ደግሞ መንፈሳዊ መጽሐፍቶችን አነባለሁ ማለት ነው። ካልሞት አይገሉህም። ምን ዋጋ አለው ብለው ነው። ከእንግዲህ ምንም ተስፋ የለኝም እኮ አላቸው። ሽማግሌውን ምን ሆነሃል? ጤና የለህም እንዴ? አሉት ሽማግሌው ጤና ብቻ ሳይሆን ከእንግዲህ ምንም ነገር አይኖረኝም አለ። ወጣቱ እንዴት? አሉት ሽማግሌው እየገረማቸው በቃ ገድለው ቀበሩኝ እኮ። ከእንግዲህ ምን ቀራቸው? የፈለጉትን ሁሉ አድርገዋል። እንዳልነሳ አድርገው ጥለውኛል፣ እንዳልጠገን አድርገው ሰብረውኛል አለና የወጣቱ እንባ ዱብ ዱብ አለ። ካልሞትክ በቀር ሊገድሉ አይችሉም አሉት ሽማግሌው ኮስተር ብለው። ቀና አለና ትኩር ብሎ አያቸው ካልገደሉ በቀር ልትሞት አትችልም ማለት ነው፣ አለና ጠየቃቸው። ወዴት ወዴት ካልሞት ሞት ካይገድሉህም። ኢዮብ ዮናስ እንደሚለው አብዛኞቹ ተከታታዮቹ ድምፁን እንደሚወዱለት፣ በተለይ ድምፅህ የራዲዮ ድምፅ ነው እንደሚሉት ይናገራል። መጽሐፉንም ሲተርክ በመጽሐፍ ውስጥ የሚገኙትን ገጸ ባህሪያት ተላብሶ የድምፅ አወጣጡ ቅላጼው ሁሉ በትረካው ውስጥ ይደመጣል። ኢዮብ ወደ ማህበራዊ ሚዲያው ትረካውን ለአድማጮች ጆሮ ከማድረሱ በፊት ልምምድ ያደርግ ይሆን? ይሄ ውስጤ አሁን ቅድም እንደነገርኩሽ ሬዲዮ፣ ድሮ ጀምሮ ይሄ መጽሐፍቶች ሲተረኩ ሰማ ነበር እና ልጅ እያለሁ ጀምሮ አሁን ውስጤ ስላለ ያ ነገር ቀስ ቀስ እያልኩ እያዳበርኩ እያዳበርኩ የመጣሁት ሆኖ በኋላ ላይ እዚህ ውጭ ከመጣሁኝ በኋላ አንዳንድ ሶሻል ሚዲያውን ስትጠቀሚ እንደ ፓልቶክ ምናምን መግባት ጀምሬ ነበር መጀመሪያ አካባቢ ማለት ነው። እዛ ስገባ እንደ ሩም ከፍቼ እዛ ላይ አነብ ነበር እና ሰዎች በግልጽ ይሄን አረ ምናምን እንዲሉኝ ነፃ አድርጌላቸው እንደፈለጉ አስተያየት ይሰጡኝ ነበረ። ያ አስተያየታቸው የእነሱ አይ ይሄን አስተካክል ምናምን ብለው የሚናገሩኝ ሁሉ ለእኔ ጠቅሞኛል ማለት ነው በኋላ ላይ ያው ተውኩኝ ይሄ ፓንቶኩን እና ወደዚህ ዩቲዩቡ ፌስቡኩ ላይ መጣውኝ ማለት ነው። ወደዚህ ስመጣም የሰዎች አስተያየትም ጥሩ ነው፣ ይሄ ገጸ ባህሪውን መላበስ ምናምን። አሁን ድሮ ይሄ ሲተርኩ የምሰማቸው ድምጾች ናቸው ውስጤ ያሉት። እና ልክ መጽሐፍ ሳነብ እኔ ራሱ አንዳንድ ጊዜ ከተረኩኝ በኋላ ስሰማው እስቃለውኝ። እንዴ እውነት ይሄ እኔ ነው እንዴ እላለሁ። እና ምንም ሳትለማመድ ነው። በቃ በቀጥታ የመጀመሪያ ትልቁ አሁን ብዙ ጊዜ የማቀርባቸው ነገሮች ላይ ምንም አይነት ልምምድ የለኝም። ቀጥታ ሪከርድ አደርጋለሁ። ከዛ በኋላ የደጋገምኳቸው ነገሮች ካሉ ቆራርጣቸው ይሆናል እንጂ መጀመሪያ የምንለማመደው ጊዜ የማጠፋበት ነገር የለም። እንደነገርኩሽ፣ ትንሽ ስራ አለ፣ ከዛ ትምህርት አለ። እንግዲህ እስከ ዛሬ ስንት መጽሐፍትን አንብበሃል? እንዳየሁት ብዙ ረጃጅም ልብ ወለዶችን ነው ስትተርክ ወይም ስታነብ። አሁን ይሄን ያህል ለማለት ይቸገራለሁ። ለምን አሁን ነፃ አብዛኛው ላይ ምንም ያልቀረቡ ከአስር በላይ አንብቤያለሁ። አንድ ሁለቱን አንስቻቸዋለሁ። ውጭ ሀገር ስትኖሪ አገር ቤት ያሉት የሚገምቱት አሁን ሶሻል ሚዲያውን ለቢዝነስ ይመስላቸዋል መቅሬታ ሲያሰሙ እኔ ደግሞ ሰው ቅር እንዳይለው ስለምፈልግ ሰዎቹን ቅር ካላቸው ብዬ በቀጥታ አነሰዋለሁ። ከዛ ውጭ ግን አሁን ፊት ለፊት ያሉ የሚገኙ ጉንጉን ትልቅ መጽሐፍ የኃይለ መለኮት መዋል ኩዳድ የሚል ደራሲ ማተብ የመለሰ ኖርዌይ ያሉ ሰው የጻፉት፣ አሁን ደግሞ ህማማት የሚል መጽሐፍን እያነበብኩ ነው። ትልቅ መጽሐፍ፣ ወደ አምስት መቶ ገጽ መንፈሳዊ መጽሐፍ ማለት ነው። ሰዎቹ እንዳይቀየሙ ስትል፣ ደራሲያኑ ማለት ነው። የመጽሐፉ ደራሲያኑ? አዎ፣ ደራሲያኖቹ አንዳንዴ ቅር ይላቸዋል። እኔ ይሄ ቢዝነስ የምጠቀም ይመስል እኔ ደግሞ ምንም የማገኘው ነገር እስካሁን ከሶሻል ሚዲያው የለም። ለሰዎች ጆሮ ከማድረስ ውጪ ማለት ነው። እንግዲህ በተረፈ በዚሁ ትቀጥላለህ? ይሄንን ነገር እያዳበርክ የምትመጣ ይመስልሃል? ማቆም የምችል አይመስለኝም። ምናልባት ራሴ ከምድር ላይ ስቆም ካልሆነ ማቆም ምችል አይመስለኝም። ለምን ውስጤ ያለ ነገር ነው። አሁን የሚገርምሽ ባለፈው ጊዜ ወሰብሳብ የሚል መጽሐፍ አንብቤ ነበረ። እሱ መጽሐፍ አልቆ ደራሲውም ኢንተርቪ አድርጌው ምናምን የለጠፍኩት ነው ያለው ደስ ብሎት ማለት ነው። ከዛ በኋላ ባለ ዝናር መነኮሳት የሚል መጽሐፍ አውጥቶ ራሱ አንብብ ብሎኝ፣ ከዛ በኋላ ሳላቀው ራሱ እንደማኩረፍ ነገር ሲል ነው ያወረድኩት። እና ለምን ከደራሲዎቹ ጋር ከምጨጋጨቅ ብዬ መጽሐፍ ቅዱስ ማንበብ ጀመሩ። ከዛ በኋላ መጽሐፍ ቅዱሱን አሁን ማንም ቢጠይቅ ገባሽ በስማም ወልድ ላለውኝ እንደ ደራሲ የለውም መጽሐፍ ቅዱሳ እና እሱን በማንበብ ጀመርኩኝ። አሁን ህማማት የሚል መጽሐፍን ደግሞ ጸሐፊው ፈቅዶልኝ እያነበብኩት ነው። ሰዎች በጣም ወደውታል። ማንበብ አላቆምም አሁን እያበረታቱኝ ነው። የሀይለ መለኮት መዋል አሁን ቅርብ ጊዜ ደውለውልኝ ነበር። ያነበብኩት በጣም ጥሩ እንደሆነ ገልጸውልኝ እንደውም ለአይነ ስውራን ምናምን በጣም የሚያስፈልግ ነገር ስለሆነ በርታ በምንም አይነት መንገዱ እንዳታቆም ብለው መክረውኝ ጥሩ ጉልበት ሆኖኛል። ማለት በጣም ጥሩ ነው። እንደው ግን እንደው ጀርመንን ከገባህ አምስት አመት ሆነኝ አልከኝ። እንደው ጀርመንን እንዴት ትገልጸዋለህ? እንዴት አገኘኸው? ምን አይነት ሀገር ነው? ህዝቡ እንዴት ነው? አገሩ እንዴት ነው? አየሩ እንዴት ነው? ምግቡ እንዴት ነው? በአምስት አመት እንግዲህ ጀርመንን እንደ አሁን ከውጭ አንዳንድ ሰዎች እንደሚናገሩ አይደለም፣ በጣም ጥሩ ነው። ሰዎቹም በጣም በሚያስገርሙ ሁኔታ ምቹ ናቸው። እንደውም አንዳንድ ጊዜ ከልጅነት የማውቀው ኢትዮጵያዊ እንግዳ ተቀባይ ነው የሚለው ብዙ ነገሮቻችን ማለት ነው አሉ። እኛ እኛም ጋር አሉን። ግን አሁን በእኔ በእድሜ በራሴ ያየሁት ነገር እንግዳ መቀበል ጀርመኖችን የሚያክል አለ ብዬ ሁላ አንዳንድ ጊዜ ቆም ብዬ አስባለሁ። በጣም ጥሩዎች ናቸው። በብዙ ነገር እንደሚገመተው አሁን ጀርመን ሲባል እንደሚባለው አይደለም። ጀርመን በጣም በጣም በጣም እድሎችን ለመማርም ለምንም ለምንም እድሎችን ያመቻቻል። በምግቡም ደረጃ ያው እኛ መቼም በርበሬ እንወዳለን እና በርበሬ በባሌም በቦሌም እናገኛለን ቃጠል እንዲያደርገን አድርገን በራሳ ችን ሰርተን እንበላለን ማለት ነው። እንደውም የጀርመናውያንንስ ባህል እንዴት አገኘኸው? ቅድም እንዳልኩሽ ነው። ቅድም እንዳልኩሽ ነው። በጣም የማይረብሽ ብዙ ነገር አላቸው። ጥሩ ነው። ሁሉም ነገር ከኛ ጋር የሚሄድ ነው። ያን ያህል የሚከብድና እንደ አሁን ከሀገር እንድወጥቶ እንደሚታየው አይደለም። አሁን ከሀገር ቤት ሲወጣ ብዙ ነገር ይታጣል። የምታጫቸው ነገሮች እንዳሉ ሆነው ግን ኢትዮጵያዊ ነገሮች በብዛት አሉ የነሱም ጋር ደግሞ ፓርቲ እጂ እንደውም ቅድም እንዳልኩሽ እንግዳ ተቀባይነታቸው እንድትሳተፊ ይፈልጋሉ። ይሄ ማግለል ምናምን የሚባሉ ነገሮች የሉባቸውም፣ እኔ እስካሁን እንዳየውት ማለት ነው። ወደ ንባብህ ልመለስ። እንደው ይሄንን ሰው ታስታውሰኛለህ አይሉህም? በተለይ እኛ ጋር በፍቅር እስከ መቃብር በሬዲዮ ይቀርብ ነበርና ሳቲው ልልሽ ነበር። ለምን አሁን ብዙ ሰው የሚለው ወጋየው ንጋቱ ከየት መጣ ነው የሚሉኝ እና እራሱ ያነበብኩላቸው ሰዎች ይላሉ፣ ብዙ ሰዎች ይላሉ። የሰማ የመጀመሪያ የሰማ እንደውም ማስታውሰው አንድ እዚህ ከተማዬ ላይ የወጋየው ንጋቱ በጋብቻ ይሁን አላውቅም፣ ብቻ ዘመድ ነገር አለች እና አንድ ቀለታ ለሊት ትደውለችልኝ ስትደውልልኝ፣ አቤት ምንድን ነው ስል እንዴ ይሄ ድምፅ ያምተ ነው አዎ እኔ ወጋየው ከየት መጣ ብዬ ዘመዴ ነው እና እንዴ ስትለኝ፣ እንግዲህ ልጁ ሆናለኝ ማን ያውቃል በደንብ እስኪ እናጣራለን ብዬ ቀን ልጅ ያለፍኩኝ ማለት ነው እና ብዙ ሰዎች ወጋየው ንጋቱ ይላል። እንግዲህ ከማንበብ እንደው አሁን አንተ ለአድማጭ ነው ለሌላ ነው የምታነበው? ከዚህ ከማንበብ ግን እንደው የተማርከው ነገር አለ? በጣም በጣም እንደ ማንበብ በጎ ነገር የለም። ለምን ከማንበብ የምታገኘው ነገር ብዙ ነገር ነው። ከህይወት ከምታገኘው ነገር ጋር እያጣጣም ሄጅበታለሽ፣ ትማሪበታለሽ። አሁን አጫጭር የማነባቸው ጽሑፎች አሉ። መጀመሪያ ካይ እንደውም የማነብ የነበረው የዳንኤል ክብረትን ነው እና አሰቅጄ ነው መጽሐፎች፣ የማንንም ሳነብ ያ ሰቅጄ ነው እና እሱም ችግር የለውም የኔ ስራ ነበረ ብሎ ፈቅዶልኝ አነባለው። እና አሁን የእሱን ጽሁፎች ስታነቢ ብዙ ነገሮች አብዴት ነው የምታደርጊው። አሁን ከአገር ቤት የሚወጣ ሰው እንደኔ፣ አመለካከት ከሀገር ቤት የሚወጣ ሰው ልክ ከወጣ ጀምሮ የወጣበት አመተ ምህረት ላይ ፋይሉ እንደተዘጋ ዘግቶት ነው የሚወጣው። አገር ቤት የሚኖረው ሚሞሪ ያኔ የነበሩት ነገሮች የሚታዩት ገበያውም እንደዛው ይመስለዋል። ግን እዚህ ረጅም ጊዜ ይኖርና እዚህ ደግሞ አዲስ ማንነት ይዞ ነው የሚኖረው አዲስ ማንነቱን እየተለማመደ እየተለማመደ ሄዶ አገር ቤት ሲሄድ ይደናገራል። የሚሸፍነው በተለያየ ሌላ ነገር ነው ማንነቱን እንጂ ቀጥ ብሎ መቆሙን አብዴት አለማድረጉን በአንድ ነገር ላይ አሁን ውጪ ወጥቶ የምታዩ አብዛኛው በፖለቲካው ይጠመድና ይለው ይለውና ሲሄድ የሚያየው ነገር የተለየ ሊሆንበት ይችላል። ያንን የሚያሸንፍበት ሌላው ትልቁ ነገር ይሄ በንባብ የሚያገኛቸው እውቀቶች ከማንም እንዳያንስ ያደርገዋል። ለራሱም ይማርበታል፣ ብዙ እውቀትንም ይጨብጥበታል ብዬ አምናለሁ በእኔ በኩል በጣም በጣም በጣም መጽሐፍቶቹ ቅድም ያልኩሽ መደበቅ ያልኩሽ ጠቅሞኛል፣ በጣም በብዙ ለምን ከብዙ ነገሮች እንድታመዛዝኝ እንዳትቸኩይ ያደርጉሻል። መጽሐፍት በጣም ጥሩ ናቸው የሚል አስተያየት አለኝ። የሀገር ናፍቆትም ያስረሳ ይመስለኛል። ያብሳልም፣ ያስረሳልም፣ አያስረሳም። ማስረሳት ግን እዛው እንዳለሽ ያደርግሻል። እንደውም ይናፍቅሻል፣ ግን በቃ አትወጭም። ወጣሁኝ የምትይበት አይደለም። ያካክፍልሻል። መጨረሻ እንደው መልእክት ምን አለ እንደው ይሄ ቢቀር ይሄ ቢሆን ይሄ ቢቀጥል ይሄ ቢጠነክር ብለ የሆነ የምታስተላልፈው መልእክት ካለ በዚህ ላይ እንግዲህ ትልቁ ምንድን ነው? አሁን እንደሚታየው ብዙዎችም እንደሚሉት አሁን ወደ ሶሻል ሚዲያ የመጣውም ብዙ ተከታይ ያለውም አንዳንድ ጊዜ ለገንዘብ ተብሎ የሚወጡ ነገሮች የተለያዩ ነገሮች ታየዋለሽ ከኔ በላይ መቼም። እና ከዛኛው ነገር ይልቅ ማንነት መቅደም አለበት ብዬ አስባለውኝ። የራስ የራስ ማንነት ብዙ ነገር ነገሮች የምንጎዳው ነገሮች ስላሉ ይሄ አሁን ሌሎች ታዳጊዎች ላይ የምናሳድረው ተጽዕኖ ስለሚኖር ምንም ጊዜ ሀቀኝነት ላይ የተመረኮዘ ነገሮችን ሰዎች ቢያቀርቡ ሚዲያ ላይ የሚወጡ ስማርት ስልኮችን ምንም ስላላቸው አሁን ካሜራ ከፍተው የሚናገሩ ሰዎች በአንድ በኩል የሆነች ነጥብ ሊጥሉ ስለሚችሉ እንዲህ አይነት ነገሮች ላይ ጥንቃቄ ቢወስዱ እላለኝ። ከዛ ውጭ ኢትዮጵያውያን ያላቸውን በብዙ መንገዱ በኢትዮጵያዊነት ላይ ያላቸውን ነገር ቢያጎለብቱ ቢገናኙ በብዙ ነገር አገርንም መጥቀም ይቻላል፣ ራሳቸውን መጥቀም ይችላሉንም መጥቀም ይችላሉ። ከዛ ውጭ አሁን እንደምናየው ይሄ በብሔር በምኑም በምኑም ተከፋፍሎ የሚደረገው ሩጫ ግን ጎጂ ሊሆን ስለሚችል ከዚህኛው ነገር ወጥቶ ሰው አገሩን በማሰብ ትልቋን ኢትዮጵያን እያሰበ በትልቋ ኢትዮጵያ ጥላ ስር ቢጠለል ይሄ ኦንላይን እንደዚህ ከፍቶ ረጅም ሰዓት የሚያወሩ ሰዎችን ከመስማት መጽሐፍ ቢያነብ እመክራለሁ ማለት ነው። እዮብ በጣም አመሰግ ምንድን ነው ግን የምትሰራው ስራህን ለምን አትነግረንም? እ ስራ ያው ዲጄ ነው። ዲጄ ማለት ሳህን አጥባ ነዋ። ሳህን ትንሽ ትንሽ ሳህን አጥባለሁ። ያን ያህል እንትን አይደለም፣ ዲጄ ነው እንደ የሚባለው ዲጄ። ሙዚቃ መስሎኝ? አይደለም ዲጄ ይሄ እንደ ሸክላ ሙዚቃ አሁን እንደዚህ ዲጄ እንዴት ነው? ሲጥ ሲጥ ያደርግልን ሳህኑን። ልክ እንደዛ ሲጥ ሲጥ ስለምታደርጊ እጅሽ ወልወልወልወል ሲያደርግ ዲጄ ማለት ነው። አድማጮች ኢዮብ ዮናስን ይበል እያልኩ ለሰጠን ቃለ ምልልስ በዶች በለስም ከልብ በማመስገን የዕለቱን ዝግጅቴን እዚህ ላይ አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።